The Voice of America. ኢትዮጵያ በጡረታ ላይ ያሉና በሌሎች ስራዎች ላይ የተሰማሩ መምህራንን ለበጎ ፈቃድ የማስተማር ስራ እየጠራች ነው። መምህራኑ ኮሮና ቫይረስን ለመከላከል ሲባል ቁጥራቸው በሚጨምረው የመማሪያ ክፍሎች ምክንያት የሚፈጠረውን ጫና ለመቀነስ እንደሚያግዙ ተነግሯል። የትምህርት ሚኒስትር ዶክተር ኢንጂነር ጌታሁን መኩሪያም እኔም አስተምራለሁ በሚል መሪ ቃል ይፋ የተደረገውን ንቅናቄ በመቀላቀል ዛሬ በዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ተገኝተው ማስተማር ጀምረዋል። የአዲስ አበባ ምክትል ከንቲባ አዳነች አበቤ ደግሞ ሌሎች በጎ ፈቃደኞችም ንቅናቄውን እንዲቀላቀሉ ጥሪ አቅርበዋል። ለአርባ አምስት ቀናት የሚሰጠው የስምንተኛና የአስራ ሁለተኛ ክፍል የገጽ ለገጽ የማካካሻ ትምህርት ዛሬ በአዲስ አበባ ተጀምሯል። ፀሐይ ዳምጠው ተጨማሪ አላት። 26 ሚሊዮን የኢትዮጵያ ተማሪዎች በኮረና ወረርሽኝ ምክንያት እቤት መዋል ከጀመሩ ከሰባት ወር በላይ እንዳስቆጠሩ ነው የተገለጸው። ዛሬ በአዲስ አበባ የተካሄደው ስነ ስርዓትም ይህንኑ የተቋረጠ ትምህርት ከማስቀጠል ጋር የተገናኘ ነው። በወረርሽኙ ምክንያት የተቋረጠውን ትምህርት ለማስቀጠል የከተማ አስተዳደር የተለያዩ ተግባራትን ሲያከናውን ነበር ያሉት ምክትል ከንቲባ አዳነች አበበ አሁንም ወረርሽኙ ስላልጠፋ ተማሪዎችና መላው የትምህርት ማህበረሰብ ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። አሁንም የኮሮና ቫይረስ ተግዳሮት ከሀገራችን ወጥቷል ማለት አይደለም። ነገር ግን እንዴት መከላከል እንዳለብን፣ ምን ጥንቃቄ ማድረግ እንዳለብን በደንብ ልምድ አግኝተንበታል የተለያዩ ቁሳቁሶችን በሀገራችን ማምረት ጀምረናል። የጤና ተቋማትም ስራዎቻችንን ሳናቋርጥ ነገር ግን ጥንቃቄያችንን እያጠናከርን ስራዎቻችንን መስራት እንደምንችል በሰጡን ምክር መሰረት ትምህርት ቤትን ዛሬ ማስጀመር በተለይ ለሃይ ስኩል ግድ ስላለን እንግዲህ እናንተም ወደ ትምህርት ቤት ስትመለሱ በዋናነት ትኩረት ማድረግ ያለባችሁ አንዱ ትምህርታችሁ ላይ ነው። ሁለተኛው ራሳችሁን ቅድሚያ ሰጥታችሁ ከኮሮና ቫይረስ ራሳችሁ መከላከል ነው። ምክትል ከንቲባው አክሎም ሁሉም በጎ ፈቃደኛ ማህበረሰብ የማስተማር ተግባሩ ላይ እንዲሳተፉ ጥሪ አቅርበዋል። በአዲስ አበባ ከተማ የስምንተኛና የአስራ ሁለተኛ ክፍል የገጽ ለገጽ የማካካሻ ትምህርት መጀመሩም ተገልጿል። የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ ደግሞ እኔም አስተምራለሁ በሚል መሪ ቃል የሚካሄደውንና የመምህራንን ጫና ለመቀነስ የታቀደውን የበጎ ፍቃድ ንቅናቄ የ12ተኛ ክፍል ተማሪዎችን በማስተማር አስጀምረዋል። በትምህርት ቤቱ በሚወጣ መርሃ ግብር መሰረት ለ45 ቀን የማስተማር ስራውን እንደሚያከናውኑም ተናግረዋል። በሁሉም የሀገራችን አካባቢዎች ያላችሁ በመንግስት ስራ ላይ የተሰማራችሁ፣ በግል ስራ ላይ የተሰማራችሁ ምናልባትም በተለያየ ምክንያት ከ የተለያየ የትምህርት ተቋማት ተመረቃችሁ ጊዜ ያላችሁ ወጣቶች ከዛሬ ጀምሮ በአጠገባችሁ በሚገኝ የሁለተኛ ደረጃ ትምህርት ቤት፣ የአንደኛ ደረጃ ትምህርት ቤት ጎራ በማለት በመመዝገብ የሀገርን ጥሪ፣ የመንግስትን ጥሪ፣ የነዚህ ብሩህ አእምሮ ወጣቶችን ጥሪ እንድትቀበሉ፣ የማስተማር አገልግሎት እንድትቀላቀሉ ጥሪን ማድረግ እፈልጋለሁ። እኔ ከዛሬ ጀምሮ በዚህ ሁለተኛ ደረጃ የዳግማዊ ምኒልክ ትምህርት ቤት የ12ኛ ክፍል ተማሪዎችን ፊዚክስ አስተምራለሁ። በሳምንት እንደሚወጣልኝ ፕሮግራም ተገኝቼ ተማሪዎችን ማስተማር እፈልጋለሁ። ከትምህርቱም ባሻገር ፊዚክስ እንዴት አይነት ፋውንዴሽናል የሆነ ሳብጀክት እንደሆነ ማስተማር እፈልጋለሁ። ስለዚህ ከዛሬ ጀምሮ አስተማሪ ነኝ ማለት ነው። ተማሪዎች ከጤና ባለሙያዎችና መምህራን የሚሰጣቸው ምክርና አቅጣጫ በአግባቡ እንዲተገብሩም ጥሪ አቅርበዋል። ሚኒስትሩም ምክትል ከንቲባ አዳነች አቤቤ በበኩላቸው ተማሪዎች ከኮቪድ-19 በተጨማሪ የመማር ማስተማር ሂደቱን ለማስተጓጎል ከሚንቀሳቀሱ ጸረ ሰላም አካላት እንዲርቁ ጠይቋል። ትምህርት ቤቶች የሰላም ማዕከል ናቸው። ትምህርት ቤቶች የሚያስተምሩ እውቀት የሚገበይባቸው ማዕከላት እንጂ ለሰላም መደፍረስ ቦታና ስፍራ አይደሉም። ሰላም ምናልባት ሰላምን አቶ ወደ እናንተ ጎራ የሚል ቢኖር ሰላምን ስጡት፣ ሰላምን አስተምሩት፣ ከእናንተ እንዲማር ድር ስጡት እንጂ በምንም አይነት ሰላማችሁን እንዲወስድባችሁ ክፍተት እንዳሰጡ። የከተማ አስተዳደሩ በዘንድሮ የትምህርት ዘመን የመማር ማስተማር ሂደት እንድሳካ ከተማሪዎች ደንብ ልብስ ጀምሮ የመማሪያ ቁሳቁሶች እንዲሁም የንጽህና መጠበቂያ ቁሳቁሶች እንደሚያቀርብ ወይዘሮ አዳነች ጨምረው ተናግረዋል። ለአሜሪካ ድምጽ ጸሀይ ዳምጦ